ከዘመናዊ ኑሮ ጋር ተያይዘው ከመጡ የቴክኖሎጂ ውጤቶች አንዱ ማህበራዊ ድረገጽ ነው። የተራራቀን ማቀራረብ፣ ማዝናናት፣ የስራ እድልን መፍጠር በማህበራዊ ድረገጾች ላይ ከሚገኙ ጥቅሞች ከብዙ በጥቂቱ ናቸው። በዛው ልክ ደግሞ እነዚህ ማህበራዊ ድረገጾችና ሚዲያዎች በግለሰቦች ቁጥጥር ስር በመሆናቸው የግጭትና የጥላቻ መቀስቀሻ እየሆኑ መምጣታቸው ዓለም አቀፍ እውነታ ነው። እስቲ እናንተን እንጠይቃችሁ። የጥላቻ ንግግር ማለት ምን ማለት ነው? አንድን ማህበረሰብ ከሌላው ጋር የሚያጋጩ ወይም ጥላቻን ያነገቡ ሀሳቦችስ ምን አይነት ናቸው?

ለመሀል ይታደሰ ጥላቻ ንግግር ማለት ማህበራዊ ድረ ገጾች ላይ የተወሰነ ቡድን ላይ ማለትም ጾታቸውን፣ ሃይማኖታቸውን ወይም ብሔራቸውን መሰረት በማድረግ ማንቋሾች፣ ማጥላላት ማለት ነው የብዙ ግጭቶች መንስኤ የሆነ ያለው ብቅና ደረት የሚያንቋሽሽ ንግግሮችን ጥላቻ ንግግር ወይም ሄክ ስፒች ነው። እኚህ ብሸሽቆ ዳይሬክትሊም ጉዳት ያመጣሉ። ከዚያ በተጨማሪ ደግሞ እነዚህን አሁን በመጥ የተነሱ የሚወሩ ወሬዎች አንድ ሰው የውነትን ለቆመለት ኮዝ ተቀባይነት እንዳይኖረው ያደርጋል ማለት ነው። ሰዎች የሆነ አባባል ይባላል። የጥላቻ ጽሑፍን የምታየው ብዙ ጊዜ አንድን ብሄር ብቻ ከፍ አድርጎ ሌላውን ብሄር ዝቅ የማድረግ ሁኔታ መገለሉና የዝቅተኝነት ስሜትን እንዲሰማሽ የሚያደርጋል። ከሃይማኖት አንጻር ስታየው ብዙ ጊዜ የሚለቀቁ ያ ጨካኛል አልነበርሽም፣ ግን ለሀገሪቱ ተጽዕኖ እንደነበረው ተደርጎ በፖለቲከኞች የሚጻፍና የሚነግር የድሮ ታሪኩን በተሳሳተ ነገር ነገር ይነግሩትና ያንን ታሪክ የሆነ ጨቁርሾ ነገር በውስጡ ይዝና ያን ነገር አጠፈው ለመመለስ ይመጣል። ግን ድሮ የተካሄደው ምንድን ነው ብሎ ሪሉን ሁኔታውን ታሪክ ወደኋላ ዙሮ አለማጥናቱ የህብረተሰቡ አንድ ድክመት ቢሆንም ግን እንደዚህ አይነት ነገሮች ይለቀቃሉ። አሁን ብዙውን ነገር ስታይ ማለት ነው። ሀሳባችሁን ስላካፈላችሁን ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ